በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከሀምሳ በላይ ሰው ህይወት ማለፉ ታውቋል በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ ከአርባ አንድ ሰው በላይ እንደሞተ ነው የተነገረው ስምንት ሰው ያለበት አንድ ሙሉ ቤተሰብ እንዳለ በጎርፍ ተወስዷል ጽዮን ግርማ የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞን አነጋግራ ተከታዩን ዘግባለች። ሰሞኑን እየጣለ ባለው ከባድ ዝናብ የሚከሰተው ጎርፍ በሰው ሕይወት በእንስሳትና በንብረት ላይ ከፍተኛ አደጋ እያደረሰ ነው። በወላይታ ዞን ኪንዶ ወረዳ በአምስት ቀበሌዎች በትላንትናው እለት ሌሊቱን ሙሉ በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ ያስከተለው የመሬት መደርመስ እስካሁን ከአርባ አንድ ሰው በላይ ሕይወት አጥፍቷል። ከአንድ ቤተሰብ ስምንት ሰው ከነ መኖሪያ ቤታቸው በተኙበት ጠራርጎ ወስዷቸዋል። ከነርሱ ውስጥም የአምስቱ አስክሬን ሲገኝ የሶስቱ ገና እየተፈለገ ነው። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ያልተጠበቀው ዝናብ በዞኑ ላይ ከፍተኛ አደጋ ማስከተሉንና አደጋው አሁንም መቀጠሉን ገልጸው እርሳቸው እጅ ላይ ባለው ዝርዝር መሰረት እስካሁን የሰላሳ ዘጠኝ ሰው ሕይወት አልፏል ብለዋል። አካባቢው የተራራቀ ዳገታማ እና የማይመች በመሆኑም በቀጣይ በሚደረገው ፍለጋ ቁጥሩን ሊቀየር እንደሚችል ተናግረዋል። የዝናቡ በሌሊት መምጣት ጉዳቱን አባብሶታል ይላሉ። ወላይታ ሆን ትንብሪዳይ ወረዳ አበዲት ባል ፈታታ ሞግሳ ጎትሩ ኮሽዋ ሙራና ያውራ ጎርኮሽ ብዙ ባሉ ቀበሌያት ነው። በአምስት ቀበሌያት ውስጥ ነው። የመሬት ማለምና ጎርፉ አደጋ አስከተለ ያደረሰው ደረሰው አደጋ ቁጥር ሰላሳ ስምንት የሚሆኑ ሰዎች ህይወታቸው ተስተዋል። አንድ ቤተሰብ ያሉ ሰዎች እንግዲህ ሌሊት ነው የአደጋ የተከሰተው። ንጋት አካባቢ ቤት ላይ ያሉ ሰዎች እንዳለ አንድም ሰው ሳይተርፍ የሞተበት ቤት ነው ያለው። በቁጥር ስምንት የሚሆኑ በሰዎች አንድ ላይ የሞትበት ሁኔታ ነው ያለው። በርካታ መኖሪያ ቤቶች ፈርሰዋል። እንደ ጊዜው ቁጥር ያልታወቁ ቤት እንስሳትና ንብረት ወድመዋል። የጓሮ ስብሎቹ ካዎች ወድመዋል። ከወላይታ ሶዶ ዳውሮ ዞን የሚያገናኝ ገልገል አድርጎ የሚወስድ መንገድ እንደዚህም ተቋርጠዋል። ከወላይታ ሶዶ ክንዶ ሀያ መንገድ ገናዛ እንደዚህ ተመጥቷል። በተለም በኩል ሲዳማ ዞን ጋር የሚያገናኝ በቱጉና ፋንዞ ወረዳ ያለ ድምፅ ድልድይ በብላክ ቦን ሞልቶ በረፋ እንደዚህም ተወዛል። በወላይታ ዞን በምዕራብ መጨረሻ ከደረሰው ጎርፍ በተጨማሪም በሌሎች አካባቢዎች አደጋ አድርሷል፣ የሚሉት ኮሚሽነሩ አሁን በአካባቢው የመኪና መንገድ መቋረጡን ይናገራሉ። በምስራቃዊ ጫፍ ሌላ ሲዳማ ዞንን እና ወላይታ ዞንን ደሞ የሚያገናኝ አንድ ድልድይ ያለ ብላቴ የመከላከያ ማሰልጠኛ አጠገብ እሱ አካባቢ ላይ ያለ ድምቱ የምትባል ከተማ ነች። እዛም ላይ ያለ ድልድይ ብላቴ ወንዝ መልሶ ነው። የተፈናቀለ ሰው ቁጥር አሁን በሁል ይህን ያክል ሰው ማለት አይቻልም። ምክንያቱም ይህ ነገር አሁን በደረሰበት የሚቆም አይነት አይደለም። ዝናቡም እየቀጠለ ነው ያለው። አካባቢውም ደግሞ ተራራማ አካባቢ ነው፣ ለአደጋ የተጋለጠ አካባቢ ነው እና አሁን የተፈናቀለው በተለያየ አካባቢዎች ስለሆኑ ይህን የተሰበሰበ መረጃ የማግኘት ነገር ገና ይሰራ ያለ ነው የሚሆነው አካባቢው ተራራማ መሆኑን የገለጹት ኮሚሽነር አለማየሁ የመኪና መንገድ በሁሉም ቦታ ዝግ መሆኑ፣ ዝናቡ፣ ጎርፉ፣ ደመናና ጨለማው መንገድ መዘጋቱ በአጠቃላይ በአደጋው የተጎዱትን ሰዎች ለይቶ እርዳታ ለመለገስ አስቸጋሪ እንደሆነ ተናግረዋል። ድንኳን እየተተከለ በህይወት ያለ ሰው እንዲረጋጋ፣ አስክሬኑም እንዲቀበር፣ በህይወት ያለም ውሃ ውስጥ ካለ ለማትረፍ ጥረት እየተደረገ መሆኑንም ተናግረዋል። በተያያዘም በባሌ ዞን በአምስት ወረዳዎች ሰሞኑን በጣለው ዝናብ የዘጠኝ ሰው ህይወት መጥፋቱ ወደ አንድ ሺህ አራት መቶ የሚደርስ የቤት እንስሳት በጎርፍ መወሰዳቸውን፣ እንዲሁም በሰብል ላይ ከፍተኛ ጉዳት መድረሱ ታውቋል። ጽዮን ግርማን ለሪፖርቱ አመሰግናለሁ። ወደ መጽሔት ትንታኔው ክፍለ ጊዜ እንለፍ።